The Voice of America. በሀገሪቱ በተለያዩ አካባቢዎች በሚኖሩ የአማራ ብሔር ተወላጆች ላይ እየተፈጸመ ያለውን ማንነትን መሰረት ያደረገ ጥቃት መንግስት እንዲያስቆም የሚጠይቅ ሰልፍ ለማካሄድ ጥሪ ማድረጉን የአማራ ብሔራዊ ንቅናቄ አብን ገለጸ። በወገኖቻችን ላይ እየደረሰ ያለው ጥቃት እንዲቆም በተደጋጋሚ ለፌዴራል እና ለክልል ባለስልጣናት አስታውቀናል፣ ሰሚ ግን አላገኘንም ሲሉ የንቅናቄው የህዝብ ግንኙነት ኃላፊ አቶ ጣይር መሀመድ ለአሜሪካ ድምጽ ገልጸዋል። ከነገ በስቲያ እረቡ ጥቅምት 18 2013 ዓ.ም የተጠራው ህዝባዊ ሰላማዊ ሰልፍ በሁሉም የአማራ ክልል ከተሞች እንደሚካሄድ አቶ ጣሂር አስታውቀዋል። የአማራ ክልል መንግስት ግን ሰልፉ ህጋዊ አይደለም ሲል ማምሻውን መግለጫ ሰጥቷል። አስቴር ምስጋናው ዝርዝሩን ታስደምጠናለች። በኢትዮጵያ ከአማራ ክልል ውጭ 15 ሚሊዮን የሚገመት የብሔሩ ተወላጅ በተለያዩ አካባቢዎች ይኖራሉ፣ ይላሉ የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊ አቶ ጣሄር መሐመድ። ይህ ህዝብ ግን ሀገሬ ብሎ በሚኖርበት አካባቢ እንደ መጤ ተቆጥሮ ውጣ እየተባለና እየተጨፈጨፈ ይገኛል ብለዋል። በተለይ ባለፈው ባለፈውና በዘንድሮ ዓመት በተለያዩ አካባቢዎች አሰቃቂ ጥቃቶች መፈጸማቸውን አስታውሰዋል። እሳቸው እንዳሉት ይህንን የሚያወግዝና መንግስት እንዲያስቆም የሚጠይቅ ሰልፍ ነው ንቅናቄያቸው ለመጪው ረቡዕ የጠራው። በተለያዩ ጊዜያት በተለያዩ አካባቢዎች አማራውን መሰረት ያደረጉ የዘር ጥቃቶች እንግዲህ አንዴ አይደለም፣ ሁለቴ አይደለም፣ በተደጋጋሚ የተከሰተ ነው። ቦታውም አንድ ቦታ አይደለም። ይህ ነገር እንዲቆም በተደጋጋሚ ሙከራዎችን አድርገናል። ከመንግስት ጋር ተወያይተናል። የህግ ማስከበር ስራ እንዲሰራ ጥረት አድርገናል። ሆኖም ግን ጥረታችን ፍሬ አፍርቶ የወገኖቻችን ሞት ማስቆም አልተቻለም። ስለዚህ መንግስትን በመጠየቃችንም ሆነ ነገሮች እንደዚህ እንዲስተካከሉ ጥረት ማድረግ ፋይዳ ያላመጣ በመሆኑ ለአንዴና ለመጨረሻ ጊዜ ለማስቆም በእኛ በኩል የህዝባዊ እንቢተኝነት ትግሉን አቀጣጥሎ ሰላማዊ ሰልፍ ጥሪ ማድረግ በቀጣይም ደግሞ ሌሎች የትግል አማራጮችን ተከትሎ ይህንን ነገር ለአንዴና ለመጨረሻ ጊዜ ማስቆም ስራ አስፈጻሚ ኮሚቴያችን በአስቸኳይ ከተወያየ በኋላ የወሰነው ውሳኔ ነው ማለት ነው። ሰሞች እና በልዩ ሁኔታ ደግሞ ከእሮቡ ማለት ነው ጥቅምት ሀያ ሁለት ላይ ደግሞ ታባ ከሰማ እንዲሁም የአዲስ አበባ በሚካሄድበት ቀንም በተለያዩ የዓለማችን ክፍሎች የሚገኙ አማራዎች ይህንን የዘር ጥቃት አውግዘው ይህንን እንቅስቃሴ ደግፈው አብረው እንንዘ አድርገናል ማለት ነው። ንቅናቄው ድርጊቱን በመቃወም መግለጫዎችን በተደጋጋሚ እንዳወጣና የፌዴራልም ሆነ የክልል ባለስልጣናትን ማናገራቸውን አቶ ጣሄር ያስረዳሉ። መፍትሄ ባለመምጣቱ ግን ከህዝቡ ጋር በመሆን በሰላማዊ መንገድ ጥያቄያችን ይቀጥላል ብለዋል። መግለጫዎችን ከማውጣት ባለፈ ከመንግስት ከፍተኛ ባለስልጣናት ጋር የተገናኘን ውይይቶችን አድርገናል። በአካል በፊት ለፊት ይህን ሀገር ከመከሰቱ በፊትም ጥበቃ እንዲደረግ መከሰት ከጀመረ በኋላ ደግሞ ለአንዴና ለመጨረሻ ጊዜ እንዲቆም ጥሪዎችን የሚያደርግ በርካታ ከፌዴራል መንግስት ደረጃም ትልቅ ስልጣን ያላቸውን ሰዎች ጠይቀናል፣ ተወያይተናል። ነገር ግን መፍትሄ ሊመጣ አልቻለም። ውይይቶች እና መነጋገሮች ናቸው የተሻለ ያማረዳሉ። የአማራ ክልል መንግስት ማምሻውን በሰጠው መግለጫ ግን በመጭው ረቡዕ ሰልፍ ይካሄዳል እየተባለ የሚናፈሰው መረጃ ህጋዊ አይደለም፣ በመንግስት እውቅና የለውም ብሏል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ ያብራሩት ይህንኑ ነው። ከሰሞኑ በአስራ ስምንት ጀምሮ በዚህ ክልል ላይ ከክልልም ውጭ ይሄን ሞት እና ግድያ ተመለከተ ሰልፍ ማድረግ አለብን የሚል የሶሻል ሚዲያ የሰላማዊ ሰልፍ ጥሪዎች እየተላለፉ ነው። በመዋቅር በመንግስት መዋቅር በኩልም ጭምር መረጃዎች እየመጡ ነው ያሉት። ይሄ ሰልፍ እንደ መንግስት ህጋዊ ሰልፍ አይደለም። በመሰረታዊነት ሰልፍ ሲጠራ የገጠመንን ችግር ሰልፍ በማድረግ ብቻ የምንፈታው አይደለም። አሁን ላይ ሰልፍ በማድረግ ችግሩ የሚፈታ ቢሆን የክልሉ መንግስት ገዢውን ፓርቲ ጨምሮ በማስተባበር ሰልፉን በመራንም ነበር። ነገር ግን ሰልፍ መፍትሄ አይሆንም። አንደኛ ወቅቱም አይደለም። ምናልባትም አሁን ሰልፍ ማድረግ ሌላ ክልል ላይ የሚኖሩትን ከክልል ውጭ የሚኖሩት ዜጎችን የባሰ ለችግር ተጋላጭ ያደርግ ካልሆነ በስተቀር መፍትሄ ስለማይሆን በተጨባጭ መረጃ ስላረጋገጥን ሁለተኛ አሁን በርካታ አጀንዳ ያለበት ወቅት ነው። የተፈጥሮ አደጋ እንጃቦ ሰው ገና ከተፈጥሮ አደጋ ያላገገመበት ከዛ ለመውጣት ቀና ደፋ የሚልበት ወቅት ነው። ሌሎች የዓለም አቀፋዊ ይዘት ያላቸው ከአባይ ግድብ ጋር የሚያያዙ የፖለቲካ አጀንዳ የሆነበት ወቅት እና ልዩ ልዩ ስራዎችን የምንሰራበትና ህዝባችንን የምናረጋጋበት ወቅት ጋር ተያይዞ ሰልፍ መጥራት ምናልባትም እንደ ዋና ለጠላት የአማራ ክልልን መረጋጋት ለማይፈልጉ ኃይሎች አማራ ክልልን በማተራመስ ቀጥሎ ሀገርን ለማደፍረስና ለማተራመስ ለሚፈልጉ ኃይሎች ዱላ የመስጠት ያህል ነው የሚቆጠረው። ሰላም የማይፈልጉ ኃይሎች ለውጡ እንዲደናቀፉ የሚፈልጉ ኃይሎች እንዲህ አይነቱን ሰልፍ ይፈልጉታል። በሰልፍ አሳበው ግርግር ለመንዛት በግርግሩ ሰው ለማጋጨት እና ክልሉ የትርምስ ማከር በመሆን በማድረግ እየሰሩም ስለሆነ ይሄንንም ስለምናቅ እንዲህ አይነት ሰልፎች ለዚህ የተጋለጡ መሆናቸውን ስለደረሰንበት በእነዚህ ምክንያቶች ሰልፉ መካሄድ የሌለበት ህገወጥ ሰልፍ ነው። እንደ መንግስት ለዚህ ሰልፍ እውቅና አንሰጥም። ሰልፉ መካሄድ የለበትም። ይሄ መታወቅ መቻል አለበት። ስለሆነም ፎርማሊ በደብዳቤ የተጠየቀ ጥያቄ የለም። ይሄን መረጃ የደረሰንበት በማህበራዊ ሚዲያ በተላለፈ መረጃ እና በመዋቅር በመንግስት መዋቅር ቅስቀሳዎች እንዳሉ ከአንዳንድ አካባቢ ስለደረሰ ይሄንን መረጃ ታሳቢ በማድረግ እንጂ ለክልሉ መንግስት በደብዳቤ የተጻፈ ወይም ለሆነ ከተማ ከንቲባ በደብዳቤ የተጻፈ እስካሁን ባለው የደረሰን የለም። ይሄን መግለጫ ስከሰጠውበት ጊዜ ድረስ ህብረተሰቡን በዚህ ሰልፍ እንዳይሳተፍ አቶ ግዛቸው ጥሪ አስተላልፈዋል። የጸጥታ አካላት የፖሊስ፣ የሚኒሻ እና ሌሎችም አካላት ከዚህ ሰልፍ ጋር በተያያዘ ስርዓት እንድታስከብሩ መንግስት ጥሪውን ያስተላለፈ መሆኑን በዚህ አጋጣሚ ላሳውቃችሁ እፈልጋለሁ። ሰልፍ መወጣ ነኝ ብሎ አሻፈሬ ብሎ ወደ ሰልፍ የሚሄድ ሰልፉ መካሄድ አለበት ብሎ የሚያስተባብር አካል ካለ ፖሊስ አስፈላጊውን የሕግ እርምጃ የሚወስድ መሆኑን በዚህ አጋጣሚ ማሳሰብ ነው መወደው ሰሞኑን በቤንች ሸኮ ዞን ጉራ ፈረዳ ወረዳ ማንነታቸው ያልታወቁ ኃይሎች በንጹሐን ዜጎች ላይ ባደረሱት ጥቃት 31 ዜጎች ሲሞቱ በርካቶች መቁሰላቸው ይታወሳል። የፌዴራል ከፍተኛ የመንግስት የስራ ኃላፊዎችም በደቡብ ክልል ቤንች ሸኮ ዞን ጉራ ፈረዳ ወረዳ ከህብረተሰቡ ጋር ውይይት አድርገዋል። የሰልፉ ጉዳይ መሰማት የጀመረው በተለይ ከዚህ ጥቃት በኋላ ነው። ለአሜሪካ ድምፅ ሬዲዮ አስ